በአውሮፓውያኑ የዘመን አቆጣጠር በ1966 ዓ ም የኒውዮርክ ሴናተር የነበሩት ሮበርት ኬኔዲ በያኔዋ ዘረኛ ደቡብ አፍሪካ ታሪካዊ ጉብኝት አድርገው ያስተላለፉት የተስፋ መልእክት እነሆ ከግማሽ ምዕተ ዓመት በኋላም ማስተጋባቱን ቀጥሏል። ሮበርት ኬነዲ በወቅቱ ያደረጉት ንግግር በሕይወታቸው ካደረጓቸው ሁሉ የሚደነቅ ነው ሲሉ ምሁራን መስክረውላቸዋል። የኬኔዲ ቤተሰብ አባላት የዚያን ታሪካዊ ጉብኝት የአምሳ ዓመት ምክንያት በማድረግ በአሁኑ ወቅት ደቡብ አፍሪካን በመጎብኘት ላይ ይገኛሉ። አኒታ ፓወል ከጆሃንስበርግ የላከችው ዘገባ አለ፣ ሰሎሞን ክፍሌ ያቀርበዋል። አንድ ሰው ለዓላማው በቆመ ቁጥር ወይም የሌሎችን ሕይወት ለማሻሻል እርምጃ ሲወስድ ወይም ደግሞ በፍትህ መጓደል ላይ ሲያመጽ ተስፋ ይጭራል። በብዙ ሚሊዮኖች መሃል የሚያልፈው ይህ ተስፋ ወደ ከፍተኛ ኃይል ይቀየርና አይደፈርም የተባለውን ግዙፍ የጭቆና ሥርዓት ግንብ መገርሰስ ይችላል። ሮበርት ኤፍ ኬነዲ እነዚህን የተስፋና የእንቢተኝነት ቃላት የተናገሩት በያኔዋ ፍጹም የተለየች ደቡብ አፍሪካ ነበር። እንደ አውሮፓውያን ዘመን አቆጣጠር በ1966 ዓመተ ምሕረት ሀገሪቱ በዘረኛው የአፓርታይድ ሥርዓት ፍጹም የተተበተበች ነበረች። ኬነዲ በአራቱ ቀናት የደቡብ አፍሪካ ጉብኝታቸው ወቅት ያደረጉት ያ ከባድ ንግግር ተስፋ ጫርና አይደፈርም የተባለው ዘረኛ አስተዳደር አንድ ቀን ሊወገድ እንደሚችል ጠቆመ። ከጸረ አፓርታይድ ዋና መሪዎች ጋር በቀጥታ ያደረጉት ግንኙነትም ፊት ለፊት ከአገሪቱ ነጭ መሪዎች ጋር አላተማቸው። እነሆ ግን ከሃምሳ ዓመታት በኋላ የሴኔተሩ ንግግር በሁለቱም የአትላንቲክ ውቅያኖሶች ጫፍ ማስተጋባቱን ቀጥሏል። ዛሬም በሁለቱም ማለትም በደቡብ አፍሪካና በዩናይትድ ስቴትስ የዘር እኩልነትና የማኅበራዊ ፍትሕ ጉዳዮች አብይ ችግሮች ሆነው ይታያሉ። ሁለቱም ሀገሮች ደግሞ በያዝነው የአውሮፓውያኑ ዓመት ማብቂያ ላይ ምርጫዎችን ያካሂዳሉ። ደቡብ አፍሪካ የቀበሌና ማዘጋጃ ቤቶች ምርጫዎች የምታካሂድ ሲሆን፣ እነዚህ ማለት የዘርና የማኅበራዊ ፍትሕ ጉዳዮች ያልተወገዱ ስለሆነ አሁንም የፖለቲካ ህዋውን እንዳደፈረሱ ናቸው። የሟቹ የዩናይትድ ስቴትስ ፕሬዝደንት የጆን ኤፍ ኬነዲ ወንድም የነበሩት ሴናተር ሮበርት ኬነዲ ሴት ልጅ ኬሪ የሰብአዊ መብቶች ታጋይ ናቸው። ምንም እንኳ ዛሬ በደቡብ አፍሪካና ዩናይትድ ስቴትስ የዘር ግንኙነቱ የተሻለ ቢሆንም ይላሉ ኬሪ። ለውጥ ግን ከሰማይ ዝም ብሎ የሚወርድ ነገር አይደለም። እርግጥ አፓርታይድ ተወግዷል። አባቴም በዩናይትድ ስቴትስ የ1964ቱ የሲቪሎችን መብት የሚያስከብረው ሕግ እንዲተላለፍ ዋናውን ሚና ተጫውቷል ሲሉ አስረድተዋል። All those changes took place not because governments wanted them to. Governments tried to stop them and not because militaries wanted them. እነዚህ ሁሉ ለውጦች የተደረጉት መንግሥታቱ ስለፈለጉ አይደለም። እንዲያውም መንግስታቱ ህጎቹ እንዳያልፉ ለማድረግ ሞክረው ነበር። ለውጦች የተደረጉት ወታደሮቹ ስለፈለጉም አልነበረም። እነርሱም እንዳያልፉ ለማድረግ ሞክረዋል። ለውጦች የተደረጉት ግዙፎቹ የንግድ ኮርፖሬሽኖች ስለወደዷቸውም አልነበረም። በደቡብ አፍሪቃ የነበሩትም ለውጦችን ለመከላከል ጥረት አድርገዋል። ለውጦች እውን የሆኑበት ምክንያት አነስተኛ ቁጥር ያላቸው ግን የነጻነት ህልማቸውን እውን ለማድረግ ቆርጦ የተነሱ ሰዎች በመኖራቸው ነው። ለውጥ የሚመጣው በዚያ አይነት ነው። አለበለዚያ ለውጥ አይፈጠርም። ኬሪ ኬነዲ በዚህ በያዝነው ሳምንት ውስጥ በጆሐንስበርግ ዊትዋትርስታንድ ዩኒቨርሲቲ ያደረጉት ንግግር በብዙ ወጣት ደቡብ አፍሪካውያን ዘንድ ተወዶላቸዋል። በተለይ የፖለቲከኞቻቸው ከአንዱ ቅሌት ወደ ሌላው መግባት በእጅጉ ካናደዳቸው ብዙ ሚሊዮን ዜጎች ጥሩ አቀባበል አግኝቷል። አፓርታይድ ከደቡብ አፍሪካ ከተወገደ ሀያ ዓመታት ቢያስቆጥርም አሁንም ምጣኔ ሀብቱን በተመለከተ የተገባላቸው እኩልነት ተግባራዊ አለመሆኑ ብዙዎችን ያስቆጣል። ኬሪ ኬነዲ በንግግራቸው እንደገለጹት ግን ጊዜው የጨለመ ቢመስልም፣ አንድ እውነታ ግን ሁሌም እንዳበራ ይቆያል። ያም ተስፋ ነው።